K Alem. የዓለም የገንዘብ ድርጅት ወይም አይኤምኤፍ ከሰሐራ በታች የሚገኙ የአፍሪቃ ሀገራት የምጣኔ ሀብት እድገት መነቃቃት ቢታይበትም የእዳ ጫና እየበረታባቸው እንደሆነ አስጠንቅቋል። በድርጅቱ ምዘና መካከለኛዎቹ ጎራ ተመድባ የነበረችው ኢትዮጵያ አሽቆልቁላለች። ዘገባው ኢትዮጵያና ዛምቢያን የከፋ የዕዳ ጫና ስጋት ወዳለባቸው ጎራ አቀላቅሏል። የዓለም የገንዘብ ድርጅት ከዚህ ድምዳሜ ለመድረስ የየአገሮቹን የዕዳ አስተዳደርና የምጣኔ ሀብት ይዞታ መፈተሹን ዘገባውን ያጠናቀረውን የምጣኔ ሀብት ባለሙያዎች ቡድን በበላይነት የመሩት ፓፓ ንዲያዬ ይናገራሉ። ባለሙያው እንደሚሉት እንደ ኢትዮጵያ ያሉ ከሳህራ በታች የሚገኙ የአፍሪካ ሀገሮች መንግስቶቻቸው ለሚሰሯቸው ስራዎች ብድር ማብዛታቸው ለእዳ ጫና ዳርጓቸዋል። basically we go through a comprehensive set of assessment of በየሀገሮቹ ባሉ አጠቃላይ ጠቋሚዎችና የመንግስታቱ ለወደፊት የመበደር ፍላጎት ላይ ምዘና አድርገናል። ኢትዮጵያን ጨምሮ በአማካኝ ከስድስት በመቶ በላይ በሆነ ፍጥነት እያደጉ የሚገኙ ሀገሮች አሉ። የእድገታቸው ሚስጥር በዋናነት የመንግስት መዋለንዋይ ነው። የዚህ መዋለንዋይ የገንዘብ ምንጭ ደግሞ ብድር ነው። ትልቁ ፈተና የአገራቱን የምጣኔ ሀብት እድገት ለግሉ ዘርፍ ከማዘዋወሩ ላይ ነው። ኢትዮጵያ ለገባችበት የእዳ ጫና ሚሆን ላለባት የበጀት ጉድለት መፍትሄ ፍለጋ በምጣኔ ሀብት ፖሊሲዋ የምትወስዳቸው እርምጃዎች ሊኖሩ እንደሚችሉ የዓለም የገንዘብ ድርጅት ጥቆማ ሰጥቷል። በ137 ገጾች የተቀነበበው ሰነድ እንደሚለው በጎርጎሮሳዊው 2018 ዓ ም ኢትዮጵያ ከአገር ውስጥ የምትሰበስበውን ገቢ በማጠናከር የማመጣጠን እርምጃ ተወስዳለች ተብሎ ይጠበቃል። ንድያዬ እንደሚሉት የዕዳ ጫናው የከፋባቸው ሁሉ በምጣኔ ሀብት ፖሊሲዎቻቸው እርምጃ እንዲወስዱ ይጠበቃል። በአሁኑ ወቅት ስድስት ሀገሮች በእዳ ጫና ውስጥ ይገኛሉ። ዘጠኝ ደግሞ የእዳ ጫና ውስጥ የመግባት ከፍተኛ ስጋት ያለባቸው ናቸው። አንድ አገር ከፍተኛ የእዳ ጫና ስጋት አለበት ማለት ግን በቀጥታ የእዳ ጫና ውስጥ ይገባል ማለት አይደለም። ለእነዚህ ሀገሮች ከዚህ ቀደም ቃል የገቧቸውን የማመጣጠን እርምጃዎች መውሰድ እጅግ ጠቃሚ ነገር ነው። የእኛ ትንበያ እንደሚጠቁመው የማመጣጠን እርምጃዎቹ ገቢራዊ ከተደረጉ እዳው ቀንሶ መረጋጋት ይፈጠራል። ዋነኛው ትኩረት ሊሆን የሚገባው ይህ ነው። የአፍሪቃ ሀገሮች አለቅጥ መበደር በማብዛታቸው ወደ ዕዳ ቀውስ እያመሩ ነው የሚለውን ስጋት አስቀድሞ የገለጸው የዓለም ባንክ ነበር። በዓለም ባንክ መረጃ መሰረት ከፍተኛ የዕዳ ጫና ስጋት ውስጥ የሚገኙ ሀገሮች ቁጥር በጎርጎሮሳዊው 2013 ዓ.ም 8 ብቻ ነበር፣ ከአምስት ዓመታት በኋላ ወደ 18 አድጓል። በዓለም ባንክ የአፍሪካ ዋና የምጣኔ ሀብት ባለሙያው ዶክተር አልበርት ሱቪያክ ከፍተኛ የዕዳ ጫና ውስጥ ገብተዋል ብለው ከጠሯቸው አገሮች አንዷ ኢትዮጵያ ነበረች። በዘገባችን ከፍተኛ የዕዳ ጫና ስጋት ያለባቸውን አገሮች በዝርዝር አስቀምጠናል። ግልጽ ሆኖ የሚታየው በዝርዝሩ የተቀመጡ አብዛኛዎቹ ለእንቋሳ አገሮች መሆናቸው ነው። ከፍተኛ የእዳ ጫና ስጋት እንዳለባቸው ከተዘረዘሩት መካከል ብሩንዲ፣ ኬፕ ቨርዴ፣ ካሜሩን፣ ማዕከላዊ አፍሪቃ ሪፐብሊክ፣ ቻድ፣ ሁለቱ ኮንጎዎች፣ ኤርትራ፣ ኢትዮጵያና ጋና ይገኙበታል። በዓለም የገንዘብ ድርጅት ወይም አይኤምኤፍ ትንበያ መሰረት ከሰሐራ በታች የሚገኙ የአፍሪቃ ሀገራት የምጣኔ ሀብት በአማካኝ በ34 በመቶ ያድጋል። ባለፈው ዓመት 2.8 በመቶ ለነበረው የምጣኔ ሀብት እድገት መነቃቃት ዓለም አቀፍ እድገትና የሸቀጦች ዋጋ መጨመር ዋነኛ ምክንያቶች ናቸው። የሸቀጦች ዋጋ መዋዠቅ አገሮቹ ለገጠማቸው የዕዳ ጫና በምክንያትነት ይቀርባል። በዓለም ገበያ የነዳጅና ልዩ ልዩ ሸቀጦች ዋጋ ማሽቆልቆል የአፍሪቃ ሀገሮችን ለዕዳ ጫና የዳረጓቸው ምክንያቶች መሆናቸውን ፓፓ ንዲያዬ ይናገራሉ። ከሰሐራ በረሃ በታች የሚገኙ የአፍሪቃ ሀገሮች ከፍተኛ የመሰረተ ልማት ጉድለትና የልማት ፍላጎት ይታይባቸዋል። አብዛኛዎቹ ሀገሮች ደግሞ ተበድሮ ያን መሰረተ ልማት በመገንባት የምጣኔ ሀብታቸውን ለማሳደግና የተባበሩት መንግሥታት ዘላቂ የልማት ግቦችን ለማሳካት ፈቃደኛ ናቸው። ነዳጅ ወደ ውጭ ልኮ የነበሩ ሀገሮች በዋጋ ማሽቆልቆል ሳቢያ የከፋ ጫና ውስጥ ገብተዋል። ከዚህ በተጨማሪም ለዓመታት በዘለቁ ግጭቶች ውስጥ የሚዳክሩ እንዲሁም ምጣኔ ሀብታቸውን የሚፈትን የጸጥታ መጓደል የገጠማቸው ሀገሮችም አሉ። የዓለም የገንዘብ ድርጅት ዘገባ የሚሆን የተቋሙ የምጣኔ ሀብት ባለሙያ ፓፓ ነዲያዬ አገሮቹ በዚሁ ከቀጠሉ ያለባቸውን እዳ ለመክፈል የሚያደርጉት ሙከራ አክሳሪ ሊሆንባቸው እንደሚችል ጠቁመዋል። ዘገባው ያደጉት አገሮች ለአፍሪካውያኑ ከማበደር ሊያፈገፍጉ እንደሚችሉ ቢያበድሯቸው እንኳ የወለድ መጣኔው ከሰሐራ በታች ለሚገኙ ተመራጭ እንደማይሆን ስጋቱን ገልጿል። የአፍሪካ አገሮች በጎርጎሮሳዊው 2017 ዓ ም ብቻ 75 ቢሊዮን ዶላር የብድር ቦንድ በዓለም ገበያ አቅርበዋል። ይህ ከጎርጎሮሳዊው 2016 አኳያ በ10 እጥፍ ይልቃል። በያዝነው ዓመትም ተጨማሪ የ11 ቢሊዮን ዶላር የብድር ቦንድ ወደ ዓለም ገበያ አቅርበዋል አሊያም ሊያቀርቡ አቅደዋል። ከጎርጎሮሳዊው 2013 እስከ 2017 ባሉት ዓመታት የአፍሪቃ የውጭ ምንዛሬ ብድር በ40 በመቶ መጨመሩን የዓለም የገንዘብ ድርጅት መረጃ ይጠቁማል። ከአፍሪቃ አጠቃላይ ብድር 60 በመቶ በውጭ ምንዛሪ የተደረገ ነው። በጎርጎሮሳዊው 2017 ዓ ም የወለድ ክፍያ ከአጠቃላይ የአገሮቹ ወጪ 12 በመቶ ድርሻ ነበር ነበረው። በዓለም የገንዘብ ድርጅት ግምገማ መሰረት ቻድ፣ ኤርትራ፣ ሞዛምቢክ፣ ዴሞክራቲክ ሪፐብሊክ ኮንጎ፣ ደቡብ ሱዳን ና ዚምባብዌ ለይቶላቸው ከእዳ ጫና ውስጥ ገብተዋል። እነዚህ አብዛኛዎቹ ሀገሮች የነዳጅ ዘይት ወይም ሸቀጥ ለዓለም ገበያ የሚያቀርቡ ናቸው። እነዚህ ባልተጠበቀ የዋጋ ማሽቆልቆል ፈተና ገጥሟቸዋል። ሌሎቹ ሀገሮች ደግሞ የከረመ ፖለቲካዊና ኢኮኖሚያዊ ችግሮች አሉባቸው። እነዚህ ጉዳዮች ለአገሮቹ የዕዳ አስተዳደር ማሽቆልቆል ዋነኛ ምክንያቶች ናቸው። በዓለም የገንዘብ ድርጅት የአፍሪቃ ቢሮ ዳይሬክተሩ አበበ አእምሮ ስላሴ የአህጉሪቱ ዕዳ ያደገበት ፍጥነት እጅግ አሳሳቢ ከሆነባቸው መካከል አንዱ ናቸው። ዳይሬክተሩ የአፍሪቃ አገሮች በብድር የምጣኔ ሀብት እድገታቸውን ለማፋጠን መሞከራቸው አዋጭ እንደማይሆን ተናግረው በፖሊሲዎቻቸው የማመጣጠን እርምጃ ሊወስዱ ይገባል ሲሉ ጥሪ አቅርበዋል። መንግስታት ወጫቸውን ለመሸፈን መበደር የተለመደ አሰራር ቢሆንም በረዥም ጊዜ ግን ከአገር ውስጥ በሚሰበስቡት ላይ ሊታመኑ እንደሚገባ ጠቁመዋል። ፓፓ ንድያዬ የድርጅታቸውን ዘገባ እያጣቀሱ አፍሪቃ የግብር አሰባሰቧን እንድታሻሽል፣ የግል ዘርፉንም እንድታጠናክር ይመክራሉ። በዚህ ዘገባ ሁለት የትንታኔ ምዕራፎች አሉ። አንደኛው አገሮቹ የአገር ውስጥ ገቢያቸውን ማሳደግ አስፈላጊ መሆኑን የሚጠቁም ነው። በዚህም ላላቸው የእድገት የመሰረተ ልማትና የሰብአዊ ልማት ፍላጎቶቻቸው በራሳቸው ክፍያ መፈጸም ይችላሉ። ከሰሃራ በረሃ በታች በሚገኙ የአፍሪቃ ሀገራት የግብር ገቢ እጅግ አነስተኛ ነው። የግብር ገቢያቸውን ማሳደግ አለባቸው። ይህ ግን የግብር ክፍያን ማሳደግ ማለት አይደለም። የግብር አሰባሰብ ስርዓቱን አፈጻጸም ማጠናከር መንግስታት የምጣኔ ሀብት እድገታቸውን ሳይጎዱ ገቢያቸውን ለመጨመር እድል ይሰጣቸዋል። ሁለተኛው ትንታኔ የግል መዋለንዋይ ማሳደግን ይመለከታል። ይህ ቀጠናው በተወሰነ ጊዜ ዘላቂና ጠንካራ እድገት እንዲያገኝ ስለሚያግዝ እጅጉን አንገብጋቢ ነው። ስሪቲካ ሪን ስ ስ ግሮ የአሜሪካው ብሮኪንግስ የጥናት ማዕከል እንደሚለው ግን የአፍሪቃ የእዳ ጫና የከፋ ደረጃ ላይ ደርሷል። ድርጅቱ የዓለም ባንክና የዓለም የገንዘብ ድርጅት የአፍሪቃ አገሮች የዕዳ ቀውስ ውስጥ ከመግባታቸው በፊት እርምጃ ለመውሰድ ቸል ብለዋል ሲል ይወቅሳል። ብሮኪንግስ እንደሚለው ሁለቱ ተቋማት ከናይጄሪያ፣ ደቡብ አፍሪቃ፣ አንጎላ፣ ኢትዮጵያና ኬንያ አንዳቸው የእዳ ጫና ውስጥ እስኪዘፈቁ ድረስ በቸልታ እየተመለከቱ ነው። አድማጮቻችን፣ የዛሬው መሰናዶ በዚሁ አበቃ ጠና